ዶክተር ሂሮይ ኤርሚያስ በሃምቡርግ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተመራማሪ በቅርቡ በእጃል መጽሔት ላይ ቅዱሳንን ገድል አስመልክቶ ጥናታዊ ጽሑፍ አቅርበዋል። ቅዱሳንን ታሪክ ማጥናቱ ጠቀሜታ ወይም ፋይዳው ምንድን ነው? ጥናቶች ውስጥ የሚያተኩሩት ወይም የጥናት ስራዎች ውስጥ የሚካሄዱት እንደምን ነው? እኔም በቅድሚያ ለዚህ ውይይት በመጋበዜ በጣም ደስ ይለኛል። ከልብ አመሰግናለሁኝ። ወደ ጥያቄው ሳመራ የቅዱሳንን ገድል ወይም ገድላት በሴኩላር ትምህርት ተቋማት ውስጥ ማጥናት የሚያስፈልገው ገድላቱ በባህሪያቸው የቅዱሳኑን የሕይወት ታሪክ ወይም ተጋድሎ ብቻ ሳይሆን ከቅዱሳኑ ጋር ተያያዥነት ያላቸውን ፖለቲካዊ፣ ማህበራዊ፣ ጂኦግራፊያዊ ጉዳዮች ጨምረው የያዙ ስለሆኑ ስላለፈው ዘመን ወይም ቅዱሳን በነበሩበት ዘመን ስለተከናወነው፣ ስለተካሄደው፣ ስለተከሰተው ፖለቲካና ማህበራዊ ጉዳይ ዝርዝር መረጃ ስለሚይዙ፣ በዚህ ምክንያት ቋንቋን፣ ባህልን፣ ሃይማኖትን ከማጥናት አንጻር የቅዱሳን ገድላት ይጠናሉ። በኛ በኢትዮጵያ ብቻ ሳይሆን በሌሎችም ሀገሮች ተመሳሳይ ባህልና ትውፊት ያላቸው ሁሉ ያጠኑታል። አንደኛ ቅዱሳኑ ከሌላ ከየትም የመጡ አይደሉም፣ ከዛው ከህዝቡ ውስጥ የወጡ ናቸው። ስለዚህ የህዝቡ አካል በመሆናቸው የባህሉ የቋንቋው ታሪኩ አካል በመሆናቸው ህዝብ ማስተማር ህዝብ ማገልገል የባህል እድገት እንዲመጣ የሃይማኖት መስፋፋት እንዲመጣ ከፍተኛ ሚና የተጫወቱ በመሆናቸው የእነሱን ታሪክ እንደ ማንኛውም መስፍን ወይም ሀገረ ገዥ ወይም ታዋቂ ሰው ወይም የጦር ጀግና እንደምናጠና ሁሉ እነዚህንም ቅዱሳን አባቶች የህይወት ታሪካቸውን ተጋድሏቸውን ማጥናት አስፈላጊ ነው። በሁለተኛ ደረጃ ግን ገድል የሚባል ታሪክ መጽሐፍ፣ ቅድም እንዳልኩት የቅዱሳንን የህይወት ታሪክ ብቻ ሳይሆን ብዙ ሊጠኑ የሚገባቸውን ማህበራዊ፣ ፖለቲካዊ ጉዳዮች ይዘው ስለሚገኙ ነው በጥናቱ ላይ አንዱ ያተኮሩት በተለይም የቅዱስ ቀውስጦስን ገድለ ታሪክ ነው ቅዱስ ቀውስጦስ ማን ነበሩ ዘመናቸውስ ከየት ነው የሚጀምረው ምን አይነት ስኬት ምን አይነት ተግዳሮቶችስ ተቋቁመዋል በጣም ጥሩ አቡነ ቀውስጦስ የሚባሉት የመካከለኛው ዘመን በታሪክ ጥናት ማለት ነው ታሪክ መካከለኛው ዘመን ምለው የነበሩ ኢትዮጵያዊ ጻድቅ ናቸው የብህትውና ኑሮ ብቻ ወይም ወንጌል የማስተማር ብቻ ሳይሆን በሰማዕትነትም የሞቱ በመሆናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖና አደቅና ሰማዕት ብላ ታከብራቸዋለች። በስማቸው ቤተክርስቲያን ተተክሎ መታሰቢያቸው የሚደረግላቸው ገዳም ያላቸው እና ብዙ ከሳቸው በኋላ የተነሱ ቅዱሳንን ወይም በሀገሪቱ ታሪክ ውስጥ ከፍተኛ ሚና ወይም ድርሻ ያላቸው ሰዎችን ያፈሩ ሰው ናቸው። በህይወት የነበሩበት ዘመን አስራ ሶስተኛው እና በአስራ አራተኛው መጀመሪያ ክፍለ ዘመን ነው። ጊዜያቸውን ለማመልከት የታዋቂው ኢትዮጵያዊ ጻድቅ የአቡነ ተክለ ሃይማኖት የቅርብ ዘመድ ናቸው። በሴኩላሩ በኩል ስንመጣ ደግሞ በአስራ ሁለት ሰባ ላይ ነግሶ የነበረው ሰሎሞን ስርወ መንግስት መስራች የሚባለው ወይም መላሽ የሚባለው በታሪክ ጥናት እንደሚታወቀው ይኩኑ አምላክ የተባለው ንጉስ የእሱ ታላቅ ወንድም ናቸው። ያው በአባት ባይገናኙም በእናት ግን አንድ ናቸው። ስለዚህ የአስራ ሶስተኛው ክፍለ ዘመንና የአስራ አራተኛው መጀመሪያ ጻድቅና ሰማዕት ናቸው። እኚህ ጻድቅ ታሪካቸው የሚጠናው ከነበራቸው የትምህርት ዝግጅት ሊቅነታቸው፣ እውቀታቸው ከእንደገና ደግሞ ከመንፈሳዊ እውቀትና አገልግሎታቸው በተጨማሪ በገድላቸው ላይ ተጽፎ እንደሚገኘው በዛ ዘመን የነበሩ የተለያዩ ቋንቋ ባህል፣ የራሳቸው የሆነ ያላቸውን ሰዎች ቋንቋቸውን፣ ባህላቸውን አውቀው ያስተማሩ ማህበራዊ ግንኙነት የፈጠሩ ከአንድ አካባቢ ወደ ሌላ አካባቢ በሚሄዱ ጊዜ የባህል መወራረስ፣ የቋንቋ መወራረስ እንዲፈጠር ምክንያት የሆኑ ሰው ናቸው። በተለይ በደቡብ ኢትዮጵያ አካባቢ ደግሞ የክርስትና ሃይማኖት በማስፋፋት ከፍተኛ ሚና ከተጫወቱት አባቶች መካከል አንዱ ናቸው ማለት ነው። ያው ምሁርነታቸው፣ ሊቅነታቸው ሳቸው ደቀ መዛሙርት እና አባ መባጽዮን የሚባሉ ጻድቅ ናቸው። በጣም ተዋጊ ጻድቅ ናቸው። እነሱን ጨምሮ ብዙ ታላላቅ ሰዎችን ያፈሩ እነ ንጉሥ ዳዊት ላይ ተጽዕኖ የሚያደርግ ታሪክ የፈጸሙ ሰው ናቸው እና ያው የመጨረሻ የመንፈሳዊ ተጋድሏቸው መጨረሻ በሰማዕትነት መሞት ነው። ይሄም ደግሞ እንደ ባጭሩ ለመግለጽ አቡነ ቀውስጦስ ለጽድቅና ሰማዕትነት በቅተዋል። ለጽድቅና ለሰማዕትነትስ ያበቃቸው እንዴት ነው? በጣም ጥሩ። ለጽድቅ ያበቃቸው መጀመሪያው እንግዲህ በማንኛውም የቅዱሳን ታሪክ ውስጥ እንደሚታየው የአምላካቸው ጥሪ ነው። እግዚአብሔር ከማኅፀን እንደመረጣቸው ወይም ደግሞ ለዚህ መንፈሳዊ ህይወት እና ክብር እንደመረጣቸው ያው በመጽሐፉ ከመጀመሪያው ጀምሮ ተገልጿል እና በተጠርሩበት በተመረጡበት አምላካዊ ጥሪ ጸንተው እስከ መጨረሻ ድረስ መቆየታቸው ከዚያ አለመውጣታቸው ታሪካቸው አንድ መስመር ይዞ በአንድ ቦይ ውስጥ፣ በአንድ ቧንቧ ውስጥ እንደሚፈስ ውሃ በአንድ መስመር ብቻ የሄደ ነው። ሌላ ታሪክ፣ ሌላ ተጨማሪ ተለጣፊ ነገር የላቸውም በህይወታቸው እና የጽድቃቸው አንዱ መነሻው መንፈሳዊ የተጋደሏቸው በሃይማኖት መጽናት፣ በተጠሩበት ተልኮ ጸንቶ መገኘት፣ ወንጌልን ዞሮ ማስተማር፣ በዋሻ በጫካ ከሰው ተለይቶ መኖር፣ እግዚአብሔርን ማገልገል፣ ፈጣሪያቸውን መታዘዝ፣ ደግሞ ሌሎች ብዙ ደቀ መዛሙርትን ማፍራት በተለያየ ባዕድ አምልኮ የነበሩ ለጠዋት የሚሰው ለአጋንንት ለጣወት የሚሰው ሰዎችን በሰላማዊ መንገድ ተቀራርቦ አስተምሮ መክሮ አስረድቶ አሳምኖ ከዛ ከጎጂ ባህል እና ከጎጂ ልማዳቸው ተላቀው ወጥተው ሰላማዊ የሆነ የክርስቲያናዊ ህይወት ወይም ኢትዮጵያዊ የምንለው በኋላ ኢትዮጵያዊ ባህል የሆነውን የትምህርት እና ስርዓት በማምጣት ነው አንዱ። ሌላው ግን የበለጠ ከሌሎች ባህታውያን ወይም ወንጌል አስተማሪዎች ለየት የሚያደርገው እሳቸው ብቻ አይደሉም። በእርግጥ ቅዱሳን አባቶችን በዛ ዘመን የነበሩት የተቀበሉት ጽዋ ነው። ንጉሥ አምደጽዮን ያው በታሪክ እንደሚታወቀው በኢትዮጵያ ታሪክ ውስጥ የኢትዮጵያን ማዕከላዊ መንግስት ስልጣን በማጠናከር የኢትዮጵያን ግዛቶች አንድ በማድረግ በመሰብሰብ ትልቅ ታሪክ ያለው ስም ያለው ገናና ንጉሥ ነው ነገር ግን በግላዊ ባህሪው በግላዊ ጠባዩ ብዙ ግድፈት ያለበት የማዕከላዊ መንግስት ወይም የስረው መንግስቱ አንዱ ዋነኛ መስፈርት ወይም ሚዛን ወይም ቃል ኪዳናቸው የነበረውን የክርስትናን ስርዓት እና ትምህርት ጠብቆ ትውፊት ጠብቆ መኖር ሕዝቡን መምራት ማስተዳደር የሚለውን በጣም በተደጋጋሚ የጣሰ ጭካኔ የተሞላ ንጉስ እንደሆነ ያው በተለያዩ ታሪክ መጽሐፍት እናነባለን። በራሱ ታሪክ መጽሐፍ ላይ ወይም ክሮኒክል ላይም ዜና መዋዕል ላይ ተጽፎ ይገኛል። የአባቱን ቅምጥ በማግባቱ ምክንያት ልክ በየር በመጽሐፍ ቅዱስ ታሪክ የምናውቀው መጥምቁ ዮሐንስ ያደረገውን የገሊላው ንጉስ ሄሮድስ የወንድሙን የፊሊጶስን ሚስት ነጥቆ አግብቶ ስለነበረ ዮሐንስ መጥምቅ የወንድምህን ሚስት ልታገባ አይገባህም ብሎ በመገሰጹ ኃጢአቱን፣ ወንጀሉን በመግለጹ በመቃወሙ ምክንያት ያው አንገቱን በሰይፍ አስቆርጦታል። አቡነ ቀውስቶስም በዛ ዘመን ከነበሩ ሌሎች ቅዱሳን አቡነ ታዲዎስ እና አቡነ ማቲያስ የሚባሉ ብዙዎቹ በገዳማት ተሾሙ የነበሩ ታላላቅ አባቶች በዚያ ዘመን እና አቡነ ፊሊጶስን የመሳሰሉ እነዚህ ሁሉ እና አቡነ አኖሪዎስ እነዚህ ሁሉ ተደብድበው፣ ታስረው፣ ወደ ሩቅ ቦታ ተግዘው በግዞት ነው ያሳለፉት። ይህንን ወንጀልና ኃጢአት ነውር የኢትዮጵያ ሕዝብ ነውር የሚለው ከታሪክም፣ ከሃይማኖትም አንጻር ከባህልም አንጻር ነውር የሚለውን ነገር በድፍረት በማድረጉ መከራ ሲቀበሉ እኚህ ጻድቅ ደግሞ የወንድማቸው የልጅ ልጅ በመሆኑ ሊያከብራቸው ሊሰማቸው ይገባ ነበረ። ያው መንፈሳዊ አባትነታቸው ወይም ሽንግልናቸው በሌላ በኩል ተቀምጠው ነገር ግን እንደውም በሳቸው ላይ በጣም የሚዘገንን መከራን ያደረሰው አስሮ ብዙ አሰቃይቷቸዋል፣ ብዙ ጎድቷቸዋል። በመጨረሻ ደግሞ በሰማዕትነት ጎናቸው በጦር ተወቅቶ ሜዳ ላይ ጫካ ላይ አሁን ቀን ማርያም እየተባለ የሚጠራ በሰሜን ሸዋ አካባቢ የሚገኝ አለ በስማቸው ገዳም የተተከለበት እዚያ አካባቢ በጨለማ በፈረስ እየጎተቱ ወስደው በጦር ወቅተው ደማቸውን አፍሰው የሞቱ ናቸው። የሞቱበት ምክንያት ሌላ አይደለም። አንድ ያው የወንጌል ወይም የክርስትና ትምህርት መጠበቅ አለበት ኃጢአት ነው ከሚል አንጻር ነው። ሁለተኛው ግን የኢትዮጵያውያን ባህል፣ ታሪክ፣ ስርዓት የማይፈቅደው ነውር ብሎ የሚጠየፈውን ተግባር በመፈጸሙ ምክንያት ንጉሥ በድፍረት ባህል የሚጥስ ታሪክ የሚለውጥ ወንጀል ሲፈጽም ሌላውም ዜጋ ይህን የመሰለ ነውረኛ ተግባር መቀጠሉ አይቀርም እና ብዙ በዚያ ዘመን የነበሩት ቅዱሳን አቡነ ቀውስቶስን ጀምሮ ጨምሮ ንጉሱን ፊት ለፊት ተጋፍጠውታል። ስደት ነው ወንጀል ነው በሚል እና በዚህ ምክንያት መከራ በመቀበላቸው በሰማዕትነት በመሞታቸው በዚህ ምክንያት ነው ጻድቅና ሰማዕት ተብለው የሚጠሩት የሚከበሩት ማለት ነው። ዶክተር ሂሮይ ኤርሚያስ በሃምቡርግ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ስትልኝ እኔም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።